ኢትዮጵያ ውስጥ ተደንግጎ የነበረው የአስቸኳይ ጊዜ አዋጅ መነሳት በአዲስ ጠቅላይ ሚኒስትር እየተወሰዱ ያሉ ሌሎች አዎንታዊ እርምጃዎችን ተከትሎ የመጣ ነው ሲል አዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። እየተወሰዱ ያሉ አዎንታዊ እርምጃዎችም ኢትዮጵያ የተሻለች ሀገር ለመገንባት ለምታደርገው ጥረት ወሳኝ ናቸው ብለዋል የኤምባሲው ቃል አቀባይ ኒኮላስ ባርነት። በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ የሆኑትን ኒኮላስ ባርነትን ያነጋገረው እስክንድር ፍሬው ተከታዩን ዘግበዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲና ዩናይትድ ስቴትስ ባለፈው የካቲት ዘጠኝ በተጣለው የአስቸኳይ ጊዜ አዋጅ ላይ ያላቸው አቋም እጅግ ግልጽ ነበር። ኤምባሲው ያወጣቸው መግለጫዎችና የውጭ ጉዳይ ሚኒስትሩን ጨምሮ የተለያዩ የዩናይትድ ስቴትስ ባለስልጣናት የሰጠዋቸው አስተያየቶች ይህንን ያንጸባረቁ ናቸው። የኢትዮጵያ ፓርላማ ከትናንት በስቲያ ባካሄደው ስብሰባ ይኸው አዋጅ እንዲነሳ ወስኗል። በዚህ ላይ ያላቸውን አስተያየት የጠየቅኳቸው በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት አዎንታዊ ካሏቸው ሌሎች የአዲሱ ጠቅላይ ሚኒስትር እርምጃዎች ጋር አያይዘው ነው የተመለከቱት። የአስቸኳይ ጊዜ አዋጁን መነሳት የምናየው ጠቅላይ ሚኒስትር አብይ የግለሰቦችን መብት ከማክበር ለፖለቲካዊ እንቅስቃሴም ምህዳሩን ከማስፋት አንጻር ካላቸው ካላቸው ተቀባይነትና ቁርጠኝነት አንጻር ነው። እናም በጠቅላይ ሚኒስትር ዶክተር አብይ አህመድ እየተወሰዱ ያሉ ሌሎች እርምጃዎችም አዎንታዊ መሆናቸውን ቃል አቀባዩ አብራርተዋል። የአስቸኳይ ጊዜ አዋጁ መነሳት የተጨማሪ እስረኞችን መፈታትና ድምጻቸው ሳይሰማ ከቆዩ ወገኖች ጋር መንግስት እያካሄደ ያለውን ውይይት ጨምሮ ሌሎችንም አዎንታዊ እርምጃዎች ተከትሎ የመጣ መሆኑን አስተውለናል። እነኚህ ከረዥም ጊዜ አንስተው የቆምንላቸው መርሆች ናቸው። እናም የበለጠ አሳታፊ የሆነ የፖለቲካ ስርዓትን ለማስፈን የሚደረጉ ጥረቶች ሁሉ ለመደገፍ ዝግጁ ነን። ሁሉም ኢትዮጵያውያን ለሀገራቸው የተሻለና ብሩህ ተስፋን ለመሰነቅ እድል እንዳላቸው የሚያረጋግጥ በመሆኑ ዩናይትድ ስቴትስ ከአዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ጋር በቅርበት እንደምትሰራ በተለያየ ጊዜ ገልጻለች። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ዶኒያ ማሞቶ በቅርቡ አዲስ አበባ ሲመጡ ከጠቅላይ ሚኒስትሩ ጋር ተወያይተዋል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ራሳቸውም ከዶክተር አብይ አህመድ ጋር የስልክ ውይይት አካሂደዋል። የአስቸኳይ ጊዜ አዋጁ መነሳትና አዎንታዊ በሚል የገለጿቸው ሌሎች እርምጃዎች የእነዚህ ውይይቶች አካል ነበረ ወይ? በማለት ቃል አቀባዩን ጠይቄ አለው። ወደ ውይይቶቹ ዝርዝር አልገባም። ነገር ግን እነኚህ ለረዥም ጊዜ ስናነሳቸው የቆዩ ጉዳዮች ናቸው። በአስቸኳይ ጊዜ አዋጁ ላይ ያለን አቋም ግልጽ ነበር። አሳታፊ በሆነ ስርዓት አስፈላጊነት ላይም ተነጋግረናል። እነኚህ እርምጃዎችም የበለጠ የተረጋጋ አሳታፊና የበለጸገ መጪ ጊዜ ለመፍጠር ኢትዮጵያ የምታደርገውን ጥረት ለማስቀጠል ወሳኝ መሆናቸውን እናምናለን። የተባበሩት መንግስታት የሰብአዊ መብት ኮሚሽንን ጨምሮ ሌሎች ዓለም አቀፍ ተቋማትም የአስቸኳይ ጊዜ አዋጁ መነሳት አዎንታዊ እርምጃ መሆኑን እየገለጹ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ